ምርጫ ቦርድ በአፋር ክልል የሚገኙ ሶስት ቀበሌዎችን በሶማሌ የምርጫ ክልል ውስጥ እንዲካተቱ ማድረጉን እንደማይቀበሉት የአፋር ዲሞክራሲያዊ ፍትሀዊ ፓርቲና የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር አስታወቁ። ቦርዱ ማስተካከያ ካላደረገ በምርጫው እስካለ መሳተፍ የሚደርስ ውሳኔ ሊያሳልፉ እንደሚችሉ ተፎካካሪ ፓርቲዎቹ አሳስበዋል መስፍን አራጌ ተከታዩን ዘገባ አስተላልፈዋል። ገዢው ፓርቲና አራት ተፎካካሪ የፖለቲካ ድርጅቶች በአፋር ክልል ለመወዳደር በዝግጅት ላይ ባሉበት ሰዓት የአፋር ዲሞክራሲያዊ የፍትሐዊ ፓርቲ እና የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር በጋራ ጋዜጣዊ መግለጫ ዛሬ ሰጥተዋል። የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር ሊቀመንበር መሐሙድ አጋአስ ምርጫ ቦርድ ከተሰጠው ኃላፊነት በተቃራኒ በአፋር ክልል የሚገኙ ሶስት ቀበሌዎችን ወደ ሶማሌ የምርጫ ክልል እንዲካለሉ አድርጓል ሲሉ ይወቅሳሉ። ቀበሌዎቹ በአስተዳደራዊ መዋቅራቸው አፋር ክልል ውስጥ ሆነው የሶማሌ ወረዳ ውስጥ መካተታቸው አግባብ ጀግንነት የለውም ይላሉ። አንደኛ በሁለት ሺ ሰባት እስካሁን ዛ ያልተካሄድበት ሶማሊ ክልል አካል ያልነበረ የበምጫ ንትን ግንኝገር የለውም። ፌደራል መንግስት የሚያውቀውና አፋር ክልል መንግስት የሚያውቀው አዳይቱ የምትባል ቀበሌ በምለስ ስር ያለ ቀበሌ ናት። ወደ ላይ ስትሄድ ወይም የሚባል ቀበሌ አለ። የሚተዳደረው በዋኒ ወረዳ ስር ናት። ገደማይቲ ትባለው ቀበሌ በቦሪ ሞዳይቶ ወይም ገላአሉ ወረዳ ስር ናት እና ነሳ ተብሎ ይህንን መከለል ማድረጋቸው ትክክል አይደለም ምርጫ ቦርድ ነው። የአፋር ዲሞክራሲያዊ ፍትሀዊ ፓርቲ ሰብሳቢ መሐመድ ዳውድ በበኩላቸው ምርጫ ቦርድ ከሶስቱ ቀበሌዎች በተጨማሪ በአፋር ክልል ውስጥ የሚገኝ ሌላ አካባቢም በሶማሌ ምርጫ ክልል ውስጥ እንዲካለል አድርጓል ብለዋል። በብሔራዊ ምርጫ ቦርድ የኮሚኒኬሽን ጉዳዮች ኃላፊ ሶሊያና ሽመልስ ከአፋር ክልል ቅሬታው መቅረቡንም አረጋግጠዋል። ለቦርዱ ለቦርድ ያቀረቡ ይመስለኛል። በክልሉ መስተዳደር የምርጫ ጣቢያዎችን ፕሌስመንት በተመለከተ ዝርዝር ሁኔታውን እንግዲህ ያው ቦርዱ አይቶ ላቀረቡት መስተዳደር አካላት የሚመልሰው ሰው ሆኖ፣ በአጠቃላይ እኔ ግን ለመመለስ ያህል የምርጫ ጣቢያዎች ምንም አይነት የአስተዳደራዊ ወሰን መገለጫዎች አይደሉም። ምርጫ ጣቢያ ማለት በአካባቢው ያለ አንድ ሺህ አምስት መቶ ሰው ሄዶ የሚመርጥበት ቦታ ማለት ነው። ስለዚህ በአንዳንድ ቦታዎች ላይ ግን ለምሳሌ ቦርደር ላይ ያሉ ቦታዎች ወደዛኛው ወይም ወደዚኛው ተደርገው ሊታዩ የሚችሉበት ሁኔታ አለ። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ